ከኢኮኖሚው ዓለም የኢትዮጵያ ባንኮችና የገንዘብ ተቋማት ደንበኞቻቸው ባሉበት ሆነው ገንዘባቸውን የሚያንቀሳቅሱባቸው አገልግሎቶች በተንቀሳቃሽ ወይም ሞባይል ስልኮች አማካኝነት ጀምረዋል። በዋናነት የባንክ ቅርንጫፎች በአቅራቢያቸው ለማያገኙ የባንክ አገልግሎት ተጠቃሚም ላልሆኑ ግለሰቦች ላይ ትኩረት ያደረጉ ሲሆን ለአገሪቱ አዲስ ናቸው። ባንኮችን፣ የገንዘብ ተቋማትን፣ ኢትዮ ቴሌኮምንና የቴክኖሎጂ ኩባንያዎችን ካጣመሩት ግልጋሎቶች ሄሎካሽ እና ኤምብር የተባሉት ይጠቀሳሉ። ደንበኞች ወደ ባንኮች መሄድ ሳያስፈልጋቸው ባሉበት ክፍያ መፈጸም፣ ገንዘብ መላክና መቀበል እንዲሁም ጥሬ ገንዘብ ማውጣት የሚያስችሉት የእነዚህ አገልግሎቶች በሌሎች የአፍሪቃ ሀገራት ተሞክረው ስኬታማ የሆኑ ናቸው። መቀመጫውን በኔዘርላንድ ያደረገው ቤልካሽ ኩባንያ በሚያቀርበው የሄሎካሽ ቴክኖሎጂ የሚሰጠው አገልግሎት በዚህ ዓመት ብቻ ከ2 እስከ 3 ሚሊዮን ደንበኞችን ለማፍራት አቅዷል። አገልግሎቱ ከአንድ ዓመት በኋላ ማለትም በጎርጎሮሳዊው 2017 ዓ ም የደንበኞቹን ቁጥር ወደ 10 ሚሊዮን ሊያሳድግ አቅዷል። አቶ መሃዲ አብዱል ኑር ሳልህ ደንበኛ መልምሎ ወደ ሄሎካሽ አገልግሎት የማስገባቱን ሂደት በበላይነት ይመራሉ። ሄሎካሽ ማለት አገልግሎት ነው። በዋናነት የሚሰጠው በባንኮች ነው። ምን ማለት ነው? ባንኮች በተለምዶ የምናውቃቸውን ሱቆች፣ ኪዮስኮች ሊሆን ይችላሉ፣ ሱፐር ማርኬቶች፣ ነዳጅ ማደያዎች፣ እነዚህ የመሳሰሉ አትሌቶች አሉ። በእነሱ አማካኝነት የውክልና ባንኪንግ የሚሰጡበት ነው። ወይም ደግሞ ባንክ የሚሰራ የነበረውን ነገር በሱቆች መስጠት ነው። ባንኮች እያሉ ሄሎካሽ ለምን አስፈለገ? አብዛኛው ህዝብ የባንክ አገልግሎት ተጠቃሚ አይደለም። አስፈላጊነቱ ምንድን ነው? ለምሳሌ ኔትወርክ ኢንፍራስትራክቸር፣ እንደዚህ የመሳሰሉ ቦታዎች ላይ ይህን አገልግሎት መስጠት በጣም ከባድ ነው። ለምሳሌ የተለመደውን የባንክ አገልግሎት ሌላኛው ለምሳሌ ኤቲኤም ማሽን፣ የባንክ ብራንቾች፣ እንደዚህ የመሳሰሉት እነሱን መክፈት በጣም ኤክስፔንሲቭ ነው፣ ለባንኮች ወይም ደግሞ ፊዚብል አይደለም፣ ማርኬቱ ላይ ማለት ነው። ስለዚህ ለምንድን ነው የታሰበው እነዚህ የባንክ አገልግሎት የማይደርስባቸው አካባቢዎች ላይ በሱቆች አማካኝነት የባንክ አገልግሎት ለመስረፍ ነው። የባንክ አገልግሎትን በከፍተኛ ሁኔታ ወደ ህዝቡ ዲስትሪቢዩት ለማድረግ ይጠቅመናል ማለት ነው። ወይም የተለምዶ የባንክ አጠቃቀም መድረስ ያልቻለበት አካባቢ ላይ በቀላሉ መድረስ የሚያስችል ነው። ለባንኩም ቀላል ነው። ይህ አገልግሎት የሚፈልገው የስልክ ቁጥር ብቻ ነው። ወይም ስልክ ስልክ ብቻ ነው የሚፈልገው ስለዚህ አንድ ሰው መታወቂያውን አሳይቶ የስልክ ቁጥሩን አስገብቶ አገልግሎቱን በቀላሉ ማግኘት ይችላል ማለት ነው። የፋይናንስ ፍሰቱንና አገልግሎቱን የሚቆጣጠረው የኢትዮጵያ ብሔራዊ ባንክ ኤም ብር የተሰኘውን አገልግሎት ለአምስት የብድርና ቁጠባ ተቋማት የፈቀደው ባለፈው ታኅሳስ ወር ነበር። የኤም ብር አገልግሎት የቴክኖሎጂ አቅራቢ ሞስ አይሲቲ የተሰኘ ኩባንያ መቀመጫው በደብሊን አየርላንድ ሲሆን ተመሳሳይ አገልግሎቶችን በኬንያና ሞዛምቢክም አቅርቧል። አዲስ ብድርና ቁጠባ ተቋም ከአገልግሎቱ ጀማሪዎች መካከል አንዱ ነው። አቶ ሀብታሙ ሽፈራው በአዲስ ብድርና ቁጠባ ተቋም የኤምብር አገልግሎት ኃላፊ ናቸው። ብድርና ቁጠባ ተቋም ያው የማይክሮ ፋይናንስ አገልግሎት ነው የሚሰጠው። ሞባይል ባንኪንግ አገልግሎት ለመስጠት ብቻውንም አቅም ስላሌለው አገልግሎቱን ከኤምብር ቴክኖሎጂ አካባቢ ድርጅት ጋር በመስማማት ብቻውንም ሳይሆን አምስቱ ማይክሮ ፋይናንሶች በሀገሪቱ ትላልቆቹ ተብለው የሚወሰዱት አማራ ብድርና ቁጠባ ተቋም፣ ኦሮሚያ ብድርና ቁጠባ ተቋም፣ ደደቢት ብድርና ቁጠባ ተቋም፣ ኦሞ ብድርና ቁጠባ ተቋም ጋራ በመሆን በጋራ ነው ይሄን አገልግሎት በአንድነት የሚሰጡት። ስለዚህ ይህን አገልግሎት የሚጠቀምበት የአዲስ ብድርና ቁጠባ ተቋም ልክ እንደ አንድ የፋይናንስ ተደራሽነትን ከማስፋት አንጻር ወደ ማህበረሰቡ የበለጠ ለመቅረብና ማህበረሰቡንም ቀለል ባለ ወጪ ጊዜን በቆጠበ አግባብ ሞባይሉን ተጠቅሞ የፋይናንስ አገልግሎት እንዲያገኝ ለማስቻል ነው የሚጠቀምበት ማለት ነው። አገልግሎቶቹ ምን ምንድን ናቸው? በዚህ በኤምብር አገልግሎት የሚሰጡት አገልግሎቶች አንደኛ ገንዘብ ማስተላለፍ አገልግሎት ይሰጣል። አንድ ደንበኛ ለሚፈልገው አካል ለሚፈልገው ደንበኛ ለተመዘገበው ወይም የኤምብር አካውንት ላለውም ይሁን አካውንት ለሌለው አቃል ዘመዱ ቤተሰቡ ወይ ለሚፈልገው ሰው ማስተላለፍ ይችላል። የኋላ አገልግሎት እንደማለት ነው። ሌላው በዚህ በኤምብር የዕቃ ግዢ አገልግሎትን ማከናወን ያስችላል። አንድ የኤምብር አካውንት ያለው ነጋዴ፣ የቢዝነስ አካውንት ያለው ነጋዴ በኤምብር ሽያጮቹን የማሰባሰብ እድል ይፈጥርለታል ማለት በኤምብር አማካኝነት በሞባይሉ በሚከፍቱ አካውንት ግዢ ማሰባሰቢያ ወይም ሽያጩን ክፍያውን በዚህ መሰብሰብ እድል ይፈጥርለታል ማለት ነው። ተጠቃሚውም በዛው አግባብ ክፍያውን በቀላሉ ጥሬ ገንዘብ ይዞ ሳይንቀሳቀስ በቀጥታ ከኤሌክትሮኒክስ አካውንቱ ክፍያ መፈጸም ያስችለዋል። ስለዚህም ለዚህም እንደ ምሳሌ መጥቀስ የምንችለው የኢትዮጵያ ቶታል ማደያዎች በአዲስ አበባ በአሁኑ ጊዜ አስራ አምስት የሚሆኑት በፓይለት ፕሮጀክትነት ይህንን ይዘው የነዳጅ ሽያጫቸውን በኤም ብር የሚያሰባስቡበት አግባብ አለ። እንዲሁም ዲኤስቲቪ ላይም እንደዚሁ ዲኤስቲቪ ተጠቃሚዎች በዚያ አግባብ ክፍያቸውን እየፈጸሙ ያሉበት ሁኔታ አለ። ቀጣይም እንደዚሁ ሌሎችም ሩጭም ትንንሽ የሆኑ ቢዝነሶችም በዚህ አገልግሎታቸውን እየተጠቀሙበት ያሉበት ሁኔታ እየተፈጠረ ነው ያለ። እንደ ኤም ብር ሁሉ የሄሎካሽ አገልግሎትም በተለያዩ የገንዘብ ተቋማት በጥምረት የሚሰጥ ነው። ከአስራ ስድስቱ የኢትዮጵያ ግል ባንኮች መካከል ሁለቱ ለደንበኞቻቸው አገልግሎቶቻቸውን ለማቅረብ በሄሎ ካሽ ይገለገላሉ። አቶ መሐዲ ሄሎ ካሽ አገልግሎቱ በዋናነት ሆኑ የሚያደርጉት ባንኮች ናቸው። ኮኦፐሬቲቭ ባንክ ኦፍ ኦሮሚያ፣ ላይን ኢንተርናሽናል ባንክ እና ደግሞ ሶማሌ ማይክሮ ፋይናንስ የሚባል የባንክ አገልግሎት ተጫለ እነሱ ናቸው። በዋናነት የሚሰሩት ቤልካሽ ቴክኖሎጂ ሶሉሽንስ ደግሞ የሚባል ካምፓኒ አለ። ያ ቴክኖሎጂ ምንድን ነው የሚያደርገው? ቴክኖሎጂ ነው ለባንኮች ፕሮቫይድ የሚያደርገው የሞባይል እና ኤጀንት ባንኪንግ ቴክኖሎጂ ማለት ነው። ስለዚህ በዋናነት ይህ አገልግሎት የሚሰጠው በባንኮች ብቻ ነው፣ ኦነርሺፕም የባንኮች ነው። ባንኮቹ በዚህ አገልግሎት የሚሰጡት ምንድን ነው? አንደኛ የሂሳብ መክፈት ነው ለደንበኞች ሁለተኛ በሱቆች አማካኝነት ማለት ነው። ሁለተኛ ገንዘብ ተቀማጭ ማድረግ እንዲሁም ገንዘብ ወጪ ማድረግ የሚያስችል አገልግሎት አለ። በተጨማሪ ደግሞ ሐዋላ የምንለው በተለምዶ ሰዎች ከቤታቸው ሆነው የትኛውም አካባቢ ገንዘብ መላክ ይችላሉ፣ ገንዘብ መቀበል ይችላሉ። ሂሳብ ላላቸውም ለሌላቸውም ሰዎች ገንዘብ መላክ ይቻላል። እነዛ የተላከላቸው ሰዎች የግድ ባንክ መሄድ አይጠበቅባቸውም። አቅራቢያው ካለ ሱቅ ሄደው ገንዘብ ወጪ ያደርጋሉ ማለት ነው። አሁን የት የት ነው የምትሰሩት? ምን ያክል ደንበኞች አሏችሁ? ከመቶ ሀያ ስድስት ሺህ በላይ ደንበኞች አሉ። ከአንድ ሺህ በላይ የአገልግሎት መስጫ ቦታዎች አሉን። የምንሰራው ሀገር አቀፍ ነው። እቅዳችን ምንድን ነው? ወደ ታች ወደ ወረዳ፣ ወደ ቀበሌ ሌብል መደስ ነው። ኢትዮጵያ ያሏት የገንዘብ ማውጫ ወይም ኤቲኤም ማሽኖች ቁጥር ከ1500 ያልበለጠ እንደሆነ ይነገራል። የመንግስትም ይሁን የግል ባንኮች ያላቸው አጠቃላይ የቅርንጫፍ ቢሮች ብዛት እስካለፈው ሰኔ ወር ድረስ 2200 ብቻ ነበር። እንደ ኢትዮጵያ ብሔራዊ ባንክ መረጃ ከሆነ ለ40ሺ ሰዎች አንድ የቅርንጫፍ ቢሮ ማለት ነው። በኢትዮጵያ የባንክ አገልግሎት ተጠቃሚው ከአስሩ አንዱ ብቻ ነው። አቶ ሀብታሙ ሽፈራው የኢትዮጵያ ባንኮች የአገሪቱን ህዝብ በሚ ፈልገው መጠን የማገልገል ውስንነት እንዳለባቸው ይናገራሉ። ለዚህም በተንቀሳቃሽ ስልክ አማካኝነት የሚሰጠው አገልግሎት ክፍተቱን የመሙላት እድል እንደሚኖረው እምነት አላቸው። አብዛኞቹ ባንኮችን ስንመለከት በአብዛኛው የሚገኙት መሀል ከተሞች ላይ ነው። ወደ ዳርና ገጠራማ አካባቢ ላይ አሁን በስፋት እየገቡ ያሉበት ሁኔታ እንብዛም አይደለም። ስለዚህ ያንን የሶሳይቲ ክፍል ለመድረስ ማይክሮፋይናንሶች ከፍተኛ ስራ እየሰሩ እንዳለ ይታወቃል። ስለዚህ ይህን ህብረተሰብ ክፍል ተደራሽ ለማድረግም እድል የሚፈጥር ስለሆነና አንድም እንደ ግብአት የአዲስ ብድርና ቁጠባ ተቋምም እንደ ፋይናንስ አገልግሎት ሰጪ ይህንን አገልግሎት እንደ አንድ ፕሮዳክት ይዞት መጥቷል ማለት ነው። ደንበኞቻችሁ ገንዘብ ሲያስተላልፉ፣ ክፍያ ሲፈጽሙ ገደብ አለው። እስከ ስንት ብር ድረስ ነው የሚችሉት? የሚከፍሉትስ ክፍያ ምን ያክል ይሆናል? አንድ ደንበኛ በአንድ ቀን ውስጥ ሊያንቀሳቀስ የሚችለው ገንዘብ ሊያወጣ የሚችለው ከሞባይል አካውንቱ እስከ ስድስት ሺ ብር በአንዴ ሊሆን ይችላል፣ በተለያየ ጊዜ ሊሆን ይችላል። እስከ ስድስት ሺ ብር ነው በቀን ማውጣት የሚችለው። የታሪፍ ጉዳይን ስንመለከት ግን የዋጋ የአገልግሎት ዋጋ ክፍያን ስንመለከት ከአንድ ብር እስከ ስድስት ሺ ብር ለሚያደርገው የገንዘብ ልውውጥ ወይም ዝውውር፣ ለምሳሌ በኋላ ቢልቅ እስከ አራት ብር ከስልሳ ነው የሚከፍለው። በኬንያ በጎርጎሮሳዊው ሁለት ሰባት ዓመ ምት በብሪታንያው ቮዳፎን ባለቤትነትና በሳፋሪኮም አማካኝነት የተጀመረው አገልግሎት እስከ አሁን 27 ሚሊዮን ተገልጋዮች አሉት። የኢትዮጵያውያኑ አገልግሎት አቅራቢዎች ስለ ስራቸው ሲጠየቁ በአርአያነት የኬንያን ተሞክሮ ይጠቅሳሉ። አቶ መሀዲ አብዱልናስር ሳልህ ይሄ ሄሎካሽ አገልግሎት ከተጀመረ ጥቂት ወራት ቢያስቆጥርም ከፍተኛ ተቀባይነት እንዳገኘ ያምናሉ። ከስምንት ወር ከስድስት ወር ከስምንት ወር ባለው ጊዜ ውስጥ ነው፣ ወደ መቶ ሀያ ሺ ደመኞች ድረስ ነው። እንዲሁም ደግሞ ከአንድ ሺ በላይ ሰርቪስ ፖይንቶች አሉን። ይህ ማለት ተቀባይነታችን ቀስ በቀስ እያደገ ነው ማለት ነው። ከኢትዮ ቴሌኮም ጋር ነው በፓርትነርሽፕ የሚሰራው ወይም ደግሞ በሰርቪስ ቤዝድ አገልግሎት ነው የሚሰጡ ኢትዮ ቴሌኮሞች። ስለዚህ እነሱ ላይ ዲፔንድ የምናደርገው እስካሁን ባለው ምንም አይነት ችግር የለብንም። ወደፊትም ደግሞ ከሁሉም ኢንስቲቲዎች ጋር በትብብር እንሰራለን። ሌሎቹ የአፍሪካ ሀገሮች ለምሳሌ እንደ ኬንያ ያሉ ሀገሮች የደረሱበት ደረጃ ላይ በቀላሉ እንደርሳለን ብለን እናስባለን። እንግዲህ በሶስት አመት ውስጥ ከሀያ ሺህ በላይ የአገልግሎት ምርጫ ቦታዎች ይኖሩናል ብለን እቅድ አውጥተናል። እንዲሁም ደግሞ የተጠቃሚን ቁጥር ከአስር ሚሊዮን እስከ ሀያ ሚሊዮን ባለው ውስጥ ለማድረስ ነው እቅዳችን። እንግዲህ የሚመጣው ሶስት አመት ውስጥ የሞባይል ባንኪንግ አገልግሎት በከተሞች የተወሰነውን የገንዘብ ተቋማትን ስራ ወደ ገጠራማ አካባቢዎች ለማስፋፋት ሁነኛ መንገድ እንደሆነ ይታመናል። ከባንክ ቅርንጫፍ ቢሮዎች ርቀው ለሚኖሩትና በአገሪቱ የፋይናንስ አስተዳደር ስርዓት ውስጥ ተሳትፎ ለሌላቸው ገበሬዎችና አርብቶ አደሮች የግብይትና ገንዘብ ልውውጥ መንገድን ሊያቀልም ይችላል። ከዚህ ቀደም በባንክ አገልግሎት ተጠቃሚ ያልሆኑ ዜጎችን ወደ ስርዓቱ ማስገባቱ ጠቀሜታው ለመንግስትም ጭምር ነው። የኢትዮጵያውያንን የቁጠባ ባህል በማሳደግ የባንኮችን የገንዘብ አቅም ያዳብራል። ተወዳዳሪነትንም ያሰፋል አቶ ሀብታሙ ሽፈራው አዲስ ብድርና ቁጠባ ተቋም የኤም ብር አገልግሎት ከጀመረ በኋላ አዳዲስ ደንበኞችን እያፈራ እንደሆነ ይናገራሉ በአዲስ ብድርና ቁጠባ ተቋም ከሀያ አመት ያላነሰ ሰፊ አገልግሎት እየሰጠ ነው በስሙ በተለያየ ጊዜ የተለያየ ሆነው ይቆይ እንጂ በአዲስ ብድርና ቁጠባ ተቋም ስምም ከያዘ ጊዜ ጀምሮ ደግሞ ለአስራ አምስት አመት አካባቢ የሚሆን ከፍተኛ አገልግሎት እየሰጠ ነው የሚገኘ ሁልጊዜ ቢሆን አዳዲስ ፕሮዳክት ተይዞ ሲመጣ አዳዲስ ደንበኞችን ለማፍራት እድል ይፈጥራል። ስለዚህ በዚህ አገልግሎታችን ነባር ደንበኞቻችንም ቢሆኑ የተሻለ የአገልግሎት እርካታን የሚያገኙበት እየሆነ እንዳለ ለማወቅ ችለናል። አክቹዋሊ አዲስ ብድርና ቁጠባ ተቋም ይህንን አገልግሎት ሙሉ በሙሉ ወደ ተግባር ካስገባ አራት ወር አካባቢ ነው የሚሆነው። አራተኛውን ጨርሶ አምስተኛውን ወር ይዟል። በዚህ ጊዜ ውስጥ ከሀያ አምስት ሺህ በላይ ደንበኞች መዝግቧል። ከእነዚህ ውስጥ ደግሞ ወደ ከአምስት ሺህ በላይ የሚሆኑት ከነባር ደንበኞች ውጭ የሆኑ አዳዲስ ደንበኞች ናቸው። ስለዚህ የተለይ ልዩነት እየፈጠረ የመጣበትን ሲቹዌሽን ማየት ይቻላል። በዚህ ማለት ነው። በኢትዮጵያ የፋይናንስና የቴሌኮም ዘርፎች የውጭ ኩባንያዎች መሳተፍ አይችሉም። በዚህም ምክንያት አሁን የተጀመሩት የሄሎካሽ እና ኤምብር አገልግሎቶች ባለቤቶች ባንኮችና የገንዘብ ተቋማት ናቸው። የአገሪቱ የፋይናንስ አስተዳደር ስርዓት የውጭ ኩባንያዎች ተሳትፎን ማገዱ የሚኖረው ተጽዕኖ ለጊዜው አይታወቅም። አገልግሎቶቹ ግን ለተገልጋዩም ሆነ ለገንዘብ ተቋማቱ አዲስ ተስፋ ይዘው ብቅ ብለዋል።